በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 12 2013 ዓ ም ዝግጅታችን ጀመረ። ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሄዱ። ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ያስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂደዋል። በባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና ሌሎች ከተሞች ውስጥ ዛሬ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። ዝርዝሩን የያዘ ዘገባ ከዜና በኋላ በምሽቱ አብይ ርዕስ እናቀርባለን። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ አስቸኳይ እርዳታ ለሚያስፈልጋቸው የትግራይ ክልል ተፈናቃዮችና ነዋሪዎች መርጃ እንዲውል የለገሰው አንድ ቢሊዮን ብር የሚያወጣ 59 ሺህ ሜትሪክ ቶን ምግብ ለማህበረሰቡ መከፋፈል መጀመሩን ማህበራዊ ረድኤት ትግራይ ማረት አስታወቀ። በአሁኑ ጊዜ የትግራይ ሕዝብ በአስቸጋሪ ሁኔታ ውስጥ ስለሚገኝ በልማት ድርጅቱ አማካይነት ለ2.8 ሚሊዮን ህዝብ የሚደረገው ድጋፍ የወሩ ለሚቀጥሉት ስድስት ወራት እንደሚሰጥ የድርጅቱ ኃላፊ ተናግረዋል። ዝርዝር ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የቻድ ፕሬዚደንት ኢድሪስ ዴቢ መገደላቸው ተገለጸ። ፕሬዚደንቱ ትናንት ሰኞ ወደ ዋና ከተማዋ ወደ እንጃሚና እየገፉ ናቸው ከተባሉት አማጽያን ጋር የሚዋጉትን ወታደሮች ወደ ውጊያው ግንባር ተጉዘው በመጎብኘት ላይ እንዳሉ መገደላቸውን ነው የቻድ የጦር ሰራዊት ቃል አቀባይ ያስታወቀው። 68 ዓመቱ ዴቢ በቅርቡ በተካሄደው ፕሬዝደንታዊ ምርጫ ለስድስተኛ የስልጣን ዘመን መመረጣቸው የሚታወስ ነው። የፕሬዝደንቱ ጽሕፈት ቤት የመገደላቸውን ሪፖርት የሚያረጋግጥ መግለጫ እስካሁን አላወጣም። የጦር ሰራዊቱ ቃል አቀባይ በመንግስቱ ቴሌቪዥን በሰጡት መግለጫ ፕሬዚደንቱ በምን ሁናቴ እንደተገደሉ በዝርዝር የገለጹት ነገር የለም። ሀገሪቱን የሚያስተዳድር ወታደራዊ ምክር ቤት ተቋቁመዋል ብለዋል። ምክር ቤቱን የሚመሩትም የፕሬዚደንቱ ወንድ ልጅ የ37 ዓመቱ ጄኔራል መሐማት ዴቢ እንደሚሆኑ ቃል አቀባዩ ተናግረዋል። ኢድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 ዓመተ ምህረት በመፈንቅለ መንግስት ስልጣን ከጨበጡበት ጊዜ ጀምረው ለ30 ዓመታት በትረ ስልጣኑን ይዘው ቆይተዋል። ከጥቂት ቀናት በፊት በተካሄደው ምርጫ 79 ከመቶውን ድምፅ አግኝተው ለስድስተኛቸው የስልጣን ዘመን እንደተመረጡ ነው ይፋዊ የምርጫ ውጤቶች ያሳዩት። የዩናይትድ ስቴትስ የጦር ሰራዊት የአፍሪካ እዝ አፍሪኮም በቻዱ ፕሬዚደንት ህልፈት ሀዘኑን ገልጿል። የአማጽያኑን እንቅስቃሴም እየተከታተለ መሆኑን አስታውቋል። በደቡብ አፍሪቃ ኬፕ ታውን ከተማ ቴብል ማውንተን ተራራ ላይ የተነሳውን ሰደድ እሳት ለማጥፋት የከተማይቱ የእሳት አደጋ ሰራተኞች ዛሬም ሲረባረቡ ውለዋል። ሰደድ እሳቱ የዩኒቨርሲቲው ቤተ መጻሕፍት ተቃጥሏል። የአካባቢው ነዋሪዎች ቤታቸውን እየለቀቁ ወጥተዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ መንግስት የጤና ባለስልጣናት በጆንሰን ኤንድ ጆንሰን ኩባንያ በተሰራው የኮቪድ-19 መከላከያ ክትባት ላይ ተጨማሪ ክትትል እያደረጉ ናቸው። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዲሬክተር ዶክተር ሮሼል ወለንስኪ ትናንት ሰኞ በዋይት ሀውስ በሰጡት ቃል በአንድ ጊዜ ከሚሰጠው ክትባት ጋር ተያያዥ ሊሆኑ የሚችሉ የጎንዮሽ የጤና እክሎች የገጠሟቸው ተጨማሪ ተከታቢዎች አሉ የሚሉ ሪፖርቶችን እየተከታተልን ነው ብለዋል። ቁጥራቸው ብዙ አለመሆኑ የሚያበረታታ ነው፣ ቢሆንም እነሱኑ የተገኙትን እየተከታተልን ነን ሲሉም የሲዲሲዋ ዲሬክተር አክለው አስታውቀዋል። ባለፈው ሳምንት እድሜያቸው ከ18 እስከ 48 ዓመት በሆኑ ስድስት ሴቶች ላይ የጆንሰንን ጆንሰኑን ክትባት ከወሰዱ በኋላ ያልተለመደ ነገር ግን እጅግ አደገኛ ሊሆን የሚችል የደም መርጋት መከሰቱን ተከትሎ ሲዲሲ እና የዩናይትድ ስቴትስ መንግስት የምግብና የመድኃኒት አስተዳደር ኤፍዲኤ ክትባቱ መሰጠቱ ለጊዜው እንዲቋረጥ ማሳሰቢያ መስጠታቸው ይታወሳል። የደም መርጋ ትክሉ ከገጠማቸው ሴቶች መካከል አንደኛ አይቱ ህይወታቸው ያለፈ ሲሆን ሆስፒታል ሕክምና ላይ ያሉም ሌላ ሴት እንዳሉ ነው የተዘገበው። ዩናይትድ ስቴትስ ውስጥ የጄኤንጄውን ክትባት ሰባት ሚሊዮን ሰዎች የተከተቡት ሲሆን የተጠቀሰው ያልተለመደ የጎንዮሽ ችግር የተከሰተው ስድስቱ ላይ እንደሆነ ነው የተመለከተው። የጆንሰንን ጆንሰኑ የኮቪድ ክትባት ዩናይትድ ስቴትስ ውስጥ እየተሰጡ ካሉት የክትባት አቅርቦቶች እጅግ አነስተኛውን ቁጥር የሚይዝ ቢሆንም ሰውን መከተቡ ላይ እንዲያመነታ ሊያደርገው ይችላል ብለው የጤና አዋቂዎች እየሰጉ ናቸው። የብሔራዊ የአለርጂ እና የተላላፊ በሽታዎች ተቋም ዲሬክተሩ ዶክተር አንቶኒ ፋውቺ ጉዳዩን እየመረመረ ያለው የሲዲሲው ነጻ የምክክር ኮሚቴ በዚህ ሳምንት በሚያደርገው ስብሰባ ክትባቱ መሰጠቱ እንዲቋረጥ የተደረገውን ውሳኔ ያነሳዋል ብለው እንደሚጠብቁ ነው የተናገሩት። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል እንዳስታወቀው በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ዛሬ ከ142.1 ሚሊዮን አልፏል። ከዚህ ውስጥ በበሽታው ምክንያት የሞቱት ሰዎች ቁጥር ከ3 ሚሊዮን እንዳለፈ ነው መረጃው የሚያመለክተው። በበርካታ ሀገሮች ጸረ ኮቪድ ክትባት ዘመቻው ተጠናክሮ እየተካሄደ ቢሆንም በቫይረሱ የሚጠቁ ሰዎች ቁጥር ማሻቀቡን እንደቀጠለ ነው። በተለይ ህንድ 259170 አዲስ ተያያዦችን በአንድ ቀን እንደመዘገበች ነው ያስታወቀችው። ህንድ ውስጥ በተከታታይ በየቀኑ ከ200 ሺህ በላይ የቫይረሱ ተጋላጮች ሲገኙ የዛሬው ስድስተኛ አከታታይ ቀን መሆኑን ዜናው ጨምሮ ገልጿል። 1761 ሰዎች ዛሬ ብቻ በበሽታው ሕይወታቸው እንዳለፈ የህንድ መንግስት አስታውቋል። ይህም በበርካታ ወራት ውስጥ ያልታየ ትልቁ ቁጥር መሆኑን ነው አክሎ የተናገረው። ከባድ የኦክስጅን የመድኃኒትና የሆስፒታል አልጋ እጥረት መኖሩንም አስታውቀዋል። የቫይረሱ ተጋላጮች ቁጥር ከ15 ሚሊዮን ያለፈ ሲሆን ይህም ህንድን 31.6 ሚሊዮን ሰዎች ከተያዙባት ከዩናይትድ ስቴትስ ቀጥላ ከፍተኛውን አሃዝ የያዘች ሀገር አድርጓታል። የቀድሞ የህንድ ጠቅላይ ሚኒስትር የ88 ዓመቱ ሞንሞሃን ሲንግ ለቫይረሱ ተጋልጠው ትናንት ሆስፒታል መግባታቸውን ተያይዞ የደረሰን ዜና አስታውቋል። ዓለም ዙሪያ በኮሮና ቫይረስ የሚያዘው ሰው ቁጥር በየጊዜው እየጨመረ በመምጣቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለአሜሪካውያን እንዳትጓዙ በሚለው ማሳሰቢያው ዝርዝር ውስጥ ያሉትን ሀገሮች ቁጥር በ80 ከመቶ ከፍ ማድረጉን ትናንት አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ታዳሽ ኃይልን የሚመለከቱ ፈጠራዎችን በማጎልበት ረገድ ሀገራቸው ከቻይና ኋላ እየቀረች መሆኗን አስታወቁ። የማስተካከያ እርምጃዎች ካልተወሰዱ አሜሪካ የዓለምን አየር ንብረት መጻኢ ሁኔታ ቅርጽ ለማስያዝ ያላትን እድል ታጣለች ነው ያሉት ብሊንከን። ሀብታሙ ስዩም ዝርዝሩን ይዟል። የዋይት ሀውስ መሪዎች በዚህ ሳምንት የአየር ንብረት ጉባኤ ይቀመጣሉ። በዋዜማው የአረንጓዴ ኃይል አብዮት ለማምጣት ተስፋ የሰነቀችው ዩናይትድ ስቴትስ የአየር ንብረት ለውጥን መዋጋት ቅድሚያ ከምትሰጣቸው ቁልፍ የውጭ ፖሊሲ ጉዳዮች መካከል አንዱ መሆኑን አጽንኦት ሰጥታለች። ትናንት ሰኞው የውጭ ጉዳይ መስሪያ ቤት ኃላፊው አንቶኒ ብሊንከን የታዳሽ ኃይል ፈጠራዎችን በማጎልበት ረገድ ዩናይትድ ስቴትስ ከቻይና ኋላ እየቀረች መሆኗን አስጠንቅቀዋል። የታዳሽ ኃይልን አብዮት መምራት ካልቻልን በቀር ዩናይትድ ስቴትስ ከቻይና ጋር ያላትን የቆየ ስትራቴጂክ ፉክክር ታሸንፋለች ብሎ መገመት ይከብዳል። አሁን ላይ በቻይና ተቀድመናል። ቻይና ግዙፏ የፀሐይ ብርሃን መቀበያ ሰሌዳዎች፣ የነፋስ መሽከርከሪያ ተርባይን፣ ባትሪና የኤሌክትሪክ መኪኖች አምራች አምራችና ላኪናት በዓለም ላይ ካሉ የታዳሽ ኃይል ፈጠራ ማረጋገጫዎች ወደ አንድ ሶስተኛ የሚጠጉትንም ይዛለች። ካልደረስንባቸው ፍላጎታችንና እሴቶቻችንን በሚያንጸባርቅ መልኩ አሜሪካ የዓለምን አየር ንብረት መጻኢ ሁኔታ ቅርጽ ለማስያዝ ያላትን እድል ታጣለች። ለአሜሪካ ህዝብ ሊሆን የሚገባ ቁጥር የሌለው ስራም እናጣለን። And we'll lose out on countless jobs for the American people. በአናፖሊስ ሜሪላንድ በሚገኘው ኬዛፔክ ቤይ ፋውንዴሽን የብሊንከን ንግግር የተሰማው የዓለም መሪዎች የአየር ንብረትን ለውጥ ለመቀልበስና አብሮ ለመስራት ውይይት ለማድረግ ከማሰባቸው ሶስት ቀናት በፊት ነው። ዲፕሎማቲክ ምንጮች እንደሚናገሩት የቻይና ፕሬዚደንት ዢ ጂንፒንግ በዚህ ሳምንት በሚደረገው የአየር ንብረት ጉባኤ ላይ አብይ ተናጋሪ እንዲሆኑ ተጋብዘዋል። እንደ ኤሮፓያን አቆጣጠር ሚያዝያ 17 ዩናይትድ ስቴትስ እና ቻይና የጋራ መግለጫ አውጥተዋል። የዩናይትድ ስቴትስ ልዩ ልዑክ ጆን ኬሪ ከቻይና ባለስልጣናት ጋር የነበራቸው ያላቸውን ስብሰባ ሲያጠናቅቁ አስቸኳይ የአየር ንብረት ቁጥጥር እርምጃዎችን ለመውሰድም ቃል ገብተዋል። ሀብታሙን፣ ለዘገባው አመሰግናለሁ። ዩናይትድ ስቴትስ ሩሲያ በዩክሬን ድንበር አቅራቢያ የምታደርገው ወታደራዊ እንቅስቃሴና ከፍተኛ የጦር ክምችት እያሳሰባት መሆኑን በመግለጽ ሞስኮ ክራይሚያን በመውረር ከተቆጣጠረችበት ጊዜ በበለጠ ሁኔታ ሰራዊቷን በአካባቢው ማከማቸቷን አስታውቃለች። በመጨረሻም ዜና እረፍት። በታላቁ አንዋር መስጊድ ምክትል ኢማም የነበሩት ሼክ ሁሴን አሊ በድንገተኛ የልብ ህመም ከዚህ ዓለም በሞት መለየታቸው ተገለጸ። የቀብር ስነ ስርዓታቸው በነገ ውለት ከዞኸር ሰላት በኋላ ኮልፌ ሙስሊም መካነ መቃብር እንደሚፈጸም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤቱን የጠቀሰ የአገር ውስጥ መገናኛ ብዙሀን ዘገባ አመልክቷል።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 ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዚያ 11 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም በአት ቪኦ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ግድያና ጥቃት እንዲቆም የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂዱ። በባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሀይቅ እና ሌሎች ከተሞች ውስጥ ዛሬ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝር ቀጥሎ ይቀርባል። ዛሬ በአማራ ክልል ከተሞች የተካሄዱ ሰልፎች በሀገሪቱ የተለያዩ አካባቢዎች በብሔሩ ተወላጆች ላይ እየተፈጸመ ነው ያሉትን ግድያ እና ማሳደድ መነሻ ያደረጉ ናቸው። በባህር ዳር፣ በደብረ ማርቆስ፣ ወልዲያ፣ ደሴ፣ ሀይቅ እና በሌሎችም ከተሞች የተካሄዱት ሰልፎች ተሳታፊዎቹ ብሔር ተኮር ሲሉ የገለጹት ይህ ግድያ እና ማሳደድ እንዲቆም የተጠየቀባቸው በክልሉና በፌዴራል መንግስቱ ላይም የተቃውሞ ድምጽ የተሰማባቸው ናቸው። ሰልፈኞቹ ካሰሟቸው መፈክሮች ውስጥም አማራን ማሳደድ ይቁም በአማራ ላይ እየተፈጸመ ያለው ግድያና ማፈናቀል መንግስትን ሊያሳስበው ይገባል፣ ሕጻናትን መግደል እና ከተማን ማፍረስ ጀግንነት አይደለም፣ የወገን ደም ያመኛል የሚሉ ይገኙበታል። በባህር ዳር ከተማ በነበረው ሰልፍ ላይ ካገኘኋቸው ተሳታፊዎች መካከል በስልሳዎቹ የእድሜ ክልል የሚገኙት አቶ አለምር ቢሻው በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉትን ግድያና የመብት ጥሰት በአስቸኳይ ማቆም እንደሚገባ ነው ያብራሩት። አማራ በየቦታው እየተጨፈጨፈና በገጀራ እየተገደለ ስለሆነ ይህን ለመቃወምና ፍትህ፣ ርትህ፣ እኩልነት እንዲመጣ በኢትዮጵያ እመኛለሁ። ለዚህ ነው የወጣሁት። እኔ የወጣሁትን ከቢሮ ወጥቼ ነው። ከአዘዋ ጀምሮ እዚህ ክልል ምርሰ መሰዳት ደርሰን ዙረን እየተመለስ ነው። እኔ በግሌ ታሪኬ ፍጹም አማራ ፍጹም ኢትዮጵያዊ ነኝ፣ እና እናደዳለሁ በውስጤ። ስለዚህ ይሄ ነገር መቆም አለበት። እስከመቼ ነው የሚቀጥለው? ምንም ማለት ማስተላለፍ ስለፈለጉ ነው። ወጣት ጌታቸው አዱኛ ሌላ ማስተያየት ሰጪ ነው። በአሁኑ ወቅት በሀገራችን ላይ እየተከሰተ ያለው እጅግ ዘግናኝና አስቀያሚ ነገርን ምክንያት በማድረግ ነው። በተለይ በተለይ የህፃናቶችን ሞት የእናቶችን ሞት በማውገዝ ከዚህ በፊት ስንሰማ የነበረው በሌላ ክልል ነበር። ያም ማለት በኦሮሚያ ክልል ነበር። አሁን ደግሞ በገንዛ ክልላችን በአጣዬ ከተማ ከተማ እንዳልነበረች ፈርሳ። ይህንን ህዝብ ማንም አልጠራው ራሱ ስሜት ቀስቅሶት ነው የወጣው ህዝብ። ስለዚህ ዋናው አላማና የመጀመ የመጀመር ዓላማ እየታረድን ያለ ነው። ኦርቶዶክስ ወይም ደግሞ ሙስሊም ስለሆነ ሳይሆን አማራ በመሆናችን አንደኛ። ሁለተኛ ኦነግ ሸኔ የሚለው የዳቦ ስም እንጂ የሚል ነው። ዋናው ዓላማው አደባባይ ላይ ወጥቶ እንግዲህ በርካታ ህዝብ ድምፁን እያሰማ ነበር፣ ቅሬታውን እየገለጸ ነበር። እና ከዚህ ሰልፍ ምንድን ነው የምትጠብቁት? የመጀመሪያ የሁሉ የነገሮች ሁሉ መጀመሪያ ሰልፍ ነው። ዝም ብሎ ከምንም ተነስቶ የሆነ ለውጥ አይመጣም። የመጀመሪያ ሰልፍ ይኖራል። በዚህ ሰልፍ መሀል መሪዎች ይወለዳሉ። ስለዚህ እነዚህን መሪዎች ይዘን ወደፊት የመጀመሪያ ቁጥር አንድ መሆን ያለበት በሰላማዊ መንገድ አይተሸዋል። አንድ አትክልት እንኳን አልሰበረም። ይሄ በጣም ጨዋ ህዝብ ነው። ማንነቱን የሚያቅ፣ ስርዓቱን የሚያውቅ ነው። ስለዚህ በሰላማዊ መንገድ ይገልጻል። መሪውን ተከትሎ እነሱ በሚያደርጉት ነገር በሰላማዊ መንገድ ሚቻል ከሆነ ባይዘው የሰልፉ በጣም ቁልፍ ነገር የመጀመሪያው ቁጥር አንድ ጥያቄ እንዴት የሰው ልጅ ከእንስሳ ወርዶ የመኖር መብቱ ይነጠቀል ይነፈጋል ነው። በቶ አለቃ ጌታቸው መኮንን ሰልፉን ከቢሮቸው ሆነው እንደሰሙ መቀላቀላቸውን ይናገራሉ። በአማራ ብሔረሰብ ላይ በሚደርሰው የዘር ማጥፋት ዘርን ለይቶ በማጥፋት አጣየና በሸዋሮ ቤት በሚደረገው የዘርን ማጥፋት ዘመቻ ያንን ለመቃወም ነው። ጥያቄያችሁን አሁን ለማን ነው እያቀረባችሁ ያላችሁ? ጥያቄያችንን የምናቀርበው ለኢትዮጵያ ህዝብ ነው። ምክንያቱም እዚህ ያለው መንግስትም ሊሰማ አይችልም። ስለዚህ የሚሰሙ ከሆነ ለብልጽግና መሪዎች እናቀርባለን። ያው እንደ ግለሰብ ለህዝቡ ነው ጥሪ የምናቀርበው ለኢትዮጵያ ህዝብ እንደምመለከተው በርካታ ህዝብ ነው ወቶ ያየሁት። እና ሰልፉን ያስተባበረው ማን ነው? እርስ ማን ጠርቶት ነው የወጡት? ሰልፉን ያስተባበረው ህዝብ ነው፣ ራሱ ነው፣ ህዝቡ ነው። አዎ እኛም ያው በየስራችን ቦታ ላይ እያለን ያው ሰልፉን እያየን የተቀላቀል ነው። ስሜቱ ሁላችንም ውስጥ ነበረ። ዘርን ለይቶ የሚገደለው ነገር እንዲቆም ለማውገዝ ነው። ሁሉም ህዝብ ነው የጠራው። እስኪ ስምህን ግለጽልኝ። ስሜ ቆይ ያለ አግባብ በሚደረገው ግድያ መንግስት መከላከል አለመቻሉ ለመግለጽ ለምሳሌ የአማራ ተወላጆች ያለ አግባብ በየቦታው ላይ መፈናቀልና የሞትንትን አለ ያንን መንግስት አስፈላጊውን ጥበቃና አስፈላጊውን መከላከል እንዲያደርግ የግንዛቤ ማስጨበጫ ነው ለመንግስት ለፌዴራል መንግስት ሀገሪቱን እየመራ ያለው ፓርቲ ይህንን ነገር አውቆ በአጣዬ በኬሚሴ በሌሎችም በወለጋ መስመር ላይ ያሉትን የአማራ መፈናቀልና ያለ አግባብ ብሔር ተኮር ጥቃቶች እንዲከላከል ለማሳወቅ ነው። በሁሉም ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር መጠናቀቁን አስተባባሪዎቹ አስታውቀዋል። በተመሳሳይም በሳምንቱ መጨረሻ በፍኖተ ሰላም ከተማ መሰል ሰልፍ ተካሂዶ ነበር። ይህ በእንዲህ እንዳለ የሰላም ሚኒስቴር ትናንት ባወጣው መግለጫ በተለያዩ የሀገሪቱ ክፍሎች በንጹሐ ዜጎች ላይ እየደረሰ ያለው ግድያ እንዳሳዘነው ገልጿል። በውስጥም በውጭም ተደራጅተው የሚንቀሳቀሱ የጥፋት ኃይሎች ህዝብን ከህዝብ ለማጋጨትና አንድነታችንን ለመናድ እየተንቀሳቀሱ ነው ሲልም ወንጅሏል ተናግረዋል። ህዝቡ ከጸጥታ ኃይሉ ጋር በመተባበር ችግሩን ለመፍታት መረባረብ እንዳለበትም አሳስቧል። መንግስት የጸጥታ ችግርን ለመቅረፍ በጸጥታ ማደፍረስ ስራ ላይ በተሰማሩ የጥፋት ቡድኖች ላይ ተከታታይ እርምጃ በመውሰድ የህግ የበላይነትን ለማረጋገጥና አስተማማኝ ሰላም ለማስፈን በከፍተኛ ደረጃ እየተንቀሳቀሰ እንደሚገኝም ገልጿል። በተያያዘ የአማራ ብሔራዊ ክልላዊ መንግስት ማምሻውን በሰጠው መግለጫ በሰላማዊ ሰልፎቹ የተስተጋቡትን ጥያቄዎች እንደሚጋራቸው ገልጿል። ለጥያቄ ችግሮቹ መመለስም መንግስት የተለያዩ እርምጃዎችን እየወሰደ መሆኑን የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አስታውቀዋል። መግለጫውን የተከታተለችው አስቴር ምስጋናው ማምሻውን ተከታዩን ዘገባ ልካለች። የአማራ ብሔራዊ ክልላዊ መንግስት ማምሻውን በሰጠው መግለጫ በክልሉ በተለያዩ ከተሞች በተካሄዱ ሰልፎች የተነሱ ጥያቄዎች አግባብነት ያላቸው ናቸው ብሏል። የክልሉ የመንግስት ቃል አቀባይ አቶ ግዛቸው ሙሉነህ ለጋዜጠኞች እንዳብራሩት በሰልፈኞቹ የተነሱ ጥያቄዎች የክልሉ መንግስትም ይጋራቸዋል ብለዋል። በሰልፍ ሀሳብ መግለጽ ስሜቱን መግለጽ፣ ለመንግስት መልእክት ማስተላለፍ፣ ለፌዴራል መንግስትም ለክልሉ መንግስት ህዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ሲያስተላልፍ የነበረው ብዙዎቹ መልእክቶች ተገቢ ናቸው፣ መንግስት ወስዶ መስራት አለበት፣ ይህን እናምናለን። አቶ ግዛቸው አክለውም የተፈጠረውን ችግር ለመፍታት እና የተጋረጠውን አደጋ ለማስቀረጥ በመንግስት በኩል የተለያዩ እርምጃዎች ሲወሰዱ ቆይተዋል ብለዋል። እንግዲኛ የራሳችን የጸጥታ መዋቅር አለን። ጠላቶቻችን በአራቱም አቅጣጫ ነው ጥቃት መፈጸም የሚፈልጉት ለረጅም ዘመናት ታስቦበት የተጠነሰሰው ሴራ እንግዲህ አሁን ላይ ደርሶ ቀደም ሲል ባሉ አመታትም እየፈነዳ ያለበት ሁኔታ ለምናየው ነው። አሁን ደግሞ የበለጠ ተጠናቅሮ የመጣበት ሁኔታ ነው ያለው እና ይሄን መገንዘብ ያስፈልጋል። አጣዬ ላይ ያለው አጠቃላይ ሁኔታ የፌዴራል ኮማንድ ፖስቱም ስለገባ፣ ከዛ በኋላ ኃይልም ተጨማሪ ስለገባ የሚያጠፋውን አጥፍቶ ጉዳት ካደረሰ በኋላ አንዳንድ ቦታ አጠቃላይ አጣዬ ከተማውም ጭምር የወደመበት ሁኔታ ነው ያለው። አሁን ላይ በርዷል። ወደ ሰላማዊ ሁኔታ የመምጣትና ተኩስም የቆመበት ነባራዊ ሁኔታ ነው ያለው። ይሄን አካባቢ ለማረጋጋት ጊዜያዊ ኮሚቴም ጭምር ተቋቁሞ እየተሰራ ነው ያለው። ሸዋሮቢት አካባቢ ሰው የተመለሰ ያለበት ሁኔታ ነው ያለው። አጣየ ግን ሰው ሊመለስ አይችልም ቢኮዝ ንብረቱም ሀብቱም ቤቱም የወደመ ስለሆነ ስለዚህ ይሄን ድንኳን በተለይ ደብረ ብርሃን አካባቢ ላይ ድንኳን በመዘርጋት እነዚህ ከጥቃቱ የተረፉ ዜጎችን የእለት እርዳታ የማቅረብ አልባሳት የማቅረብ ምግብ የመስጠት ሕክምና የመስጠት ስራዎች ኮሚቴዎች ተቋቁሞ እየተሰሩ ነው ያለው። የአካባቢ ማህበረሰብ በስፋት እየተባበረ ያለበት ሁኔታ ነው ያለው። ይሄ አካባቢ የተረጋጋ ነው። የክልሉ መንግስት ቃል አቀ አባይ አቶ ግዛቸው በዚህ ጋዜጣዊ መግለጫ በአማራ ብሔር ተወላጆችና በአማራ ክልል ላይ እየተሰነዘረ ያለው ጥቃት የተቀናጀ መሆኑንም አብራርተዋል። በተጨባጭ ምሳሌ አነስቶ ለማሳየት አጣየ አካባቢ ያለው እንቅስቃሴ በተደራጀ መንገድ በቅንጅት ጠላቶቻችን ከአንድ ሳይድ ብቻ ሳይሆን በተደራጀ የፈጸሙት ነው። ጦርነቱን አማራ ክልል መሀል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። ለምሳሌ ዛሬ አዊ ዞን ላይ ከቤኒሻንጉል ታጥቆ የሚንቀሳቀሰው አማጺ ኃይል አዲስ አለም የሚባለው ቀበሌ ድረስ ገብቶ ጥቃት ለመሰንዘር ሙከራዎች አድርጓል። በእርግጥ የዛ አካባቢ ማህበረሰብ ቀደም ብሎ መረጃ ደርሶት ስለነበር የጸጥታ ኃይላችንም መጥቶ መልሶታል። ምልክቱ ግን ጥሩ አይደለም። በአራቱም ዳይሬክሽን ጥቃት ለመፈጸም እንቅስቃሴ ላይ ያለው ለዚህ ነው እንግዲህ ልዩ ኃይላችን በሁሉም ዳይሬክሽን ነው የተመደበው። ያልጨረስነው የጠላት ብዙ የቤት ስራ አለን። በሰሜኑ በኩል የራያና አካባቢው፣ ወልቃይትና አካባቢው ገና ያልተጨረሰ የቤት ስራ አለ። አሁንም በእኛ ነው የሚመራው። እዚህ ላይም የጠላት ኃይል አሰፍስፎ እየጠበቀ ያለበት ቀጠና ነው። በሱዳን በኩል በተመሳሳይ ጠላት እዚያም አለ። በዚህም የልዩ ኃይላችን ተወጥሮ ነው ያለው። የሚሊሻ ኃይላችን ተወጥሮ ነው ያለው። ይህንንም በራሳችን አቅም ነው እየጠበቅን ያለው፣ እየተከላከልን ያለ ነው። በተመሳሳይ ቅማንት አካባቢ አሁን በቅርብ ከአንድ አመት በኋላ እንደገና ያገረሻል። ይሄ በማን እንደሚመራ ይታወቃል፣ በጽንፈኛ ኃይል የሚመራ ይህም አንድ የጠላት ቀጠና። በአጎራባች ክልሎችም አካባቢ እንዲህ አይነት ፍላጎቶች አሉ። የሚቀጥሉ ናቸው። በቀላሉ የሚቆሙ አይደለም። ይሄ መታወቅ አለበት። ማህበረሰባችን ይሄን አውቆ ከሰልፍ በዘለለ ሌላ መፍትሄ መፈለግ አለብን። የጸጥታ ኃይሉም የመንግስትም በጋራ መስራት ያለብን መደራጀትን ለምሳሌ ወጣቶች ያነሳሉ። ተደራጅተን ማገዝ አለብን የሚል ይሄ መልካም ፍላጎት ነው። መደራጀት አለበት፣ ግን መደራጀት ሲባል ዝም ብሎ መደራጀት ሳይሆን ፎርማሊ በመንግስት ቀርቦ መንግስት አደራጅቶ በልዩ ኃይል ሊሆን ይችላል። በሚኒሻ ሊሆን ይችላል። ሌላም ደግሞ ከእነሱ የሚፈለገውን በቁሳቁስ መደገፍ ሊሆን ይችላል። በሀብት መደገፍ ሊሆን ይችላል። እንዲህ አይነት እርዳታዎችን ያስፈልጋል። ምክንያቱም ጠላቶቻችን ብዙ ስለሆኑና የጠላቶቻችን ፍላጎት ደግሞ ማጥፋት ስለሆነ ከመጥፋት መዳን የምንችለው የአማራ ክልል መንግስትና ሕዝቡ የራሱን አቅም ማደራጀት የራሱን አቅም ማጎልበት ሲሆን እንደሆነ በደንብ መታወቅ መቻል አለበት። በሰሜን ሸዋና አካባቢው የተካሄደው ግጭት ተራ የአርሶ አደሮች ፀብ አድርጎ የሚገልጹ አንዳንድ አካላትም አስተያየት የተሳሳተ ነው ባይ ናቸው። አቶ ግዛቸው ንግግር ትክክል አይደለም። የተደራጀ ሀይል ነው። አርሶ አደር ለአርሶ አደር ለዘመናትም አብሮ የኖረ ነው። ተጋብቶ ተዋልዶ የሚኖር ነው። ቀጣይም አብሮ የሚኖር ነው። የሁለቱ በሰሜን ሸዋና በኦሮሞ ብሔረሰብ መካከል ያለው በጥባጩ የኛው አመራር ነው። አመራር ጋር ያለው ውይታ ነው የተዛባው የአመራር መቀላቀል ነው መታረም ያለበት ነው። ብሬን ይዞ ድሽቃ ይዞ አንድን ከተማ ሚያጋይ አርሶ አደር አይደለም። ይህኮ አገር ያወቀው ትልቅ ሀቅ ነው። በእንደዚህ አይነት ላይ መሳለቅ ትክክል አይደለም። ስለዚህ እኛ እየሰጠን ያለ ነው እንደ ክልል መንግስት ትክክለኛና ተጨባጭ መረጃ ነው እየሞትነ ያለ ነው በተደራጀ በጣጠቀ በሰለጠነ ኃይል ይሄ ደግሞ ዝም ብሎ የሰፈር የመጣም ሳይሆን የውጭም የውስጥም ጠላቶቻችን በደንብ በተደራጀ መንገድ ተቀናጅተው የፈጸሙት ጥቃት ነው እንጂ ዝም ብሎ የሰፈር አጥቂ መጥቶ የሚያጠቃው ማህበረሰብ አይደለም ያጣየና አካባቢው ማህበረሰብ። የአማራ ብሔራዊ ክልላዊ መንግስት ዛሬ የሰጠው ጋዜጣዊ መግለጫ የሰሞኑ ግጭት ከተከሰተ በኋላ የተሰጠ የመጀመሪያ መግለጫ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤድ አስቸኳይ እርዳታ ለሚያስፈልጋቸው የትግራይ ክልል ተፈናቃዮችና ነዋሪዎች መርጃ እንዲውል የለገሰው አንድ ቢሊዮን ብር የሚያወጣ 59 ሺ ሜትሪክ ቶን ምግብ ለማህበረሰቡ መከፋፈል መጀመሩን ማህበራዊ ረዴት ትግራይ ማረት አስታወቀ። በአሁኑ ጊዜ የትግራይ ህዝብ በአስቸጋሪ ሁኔታ ውስጥ ስለሚገኝ በልማት ድርጅቱ አማካኝነት ለሁለት ነጥብ ስምንት ሚሊዮን ህዝብ የሚደረገው ድጋፍ በየወሩ ለሚቀጥሉት ስድስት ወራት እንደሚሰጥ የድርጅቱ ኃላፊ ተናግረዋል። ሙልጌታ ጽብሃ የስልክ ዘገባ አለው። በማህበራዊ ሬዲዮ ትግራይ የእቅድና ማስተባበር ዳይሬክተር አቶ ጌታ ላይ የአሜሪካ ድምፅ እንደተናገሩት በክልሉ ጦርነት ከመጀመሩ በፊት የአንበጣ ወረርሽኝ ተከስቶ በግብርና ምርት ላይ ተጽዕኖ አሳድሯል ብለዋል። ምርት በሚሰበሰብበት ጊዜ ጦርነቱ በመጀመሩ ምርት በአግባቡ መሰብሰብ አልተቻለም በማለት ነው የገለጹት። በዚህም በጦርነቱ ምክንያት ከሰማንያ በላይ የክልሉ ሕዝብ አስቸኳይ እርዳታ እንዲጠብቅ አድሎታል በማለት ነው አቶ ጌታቸው የተናገሩ ብዙ ቤት ውስጥ በዛ በኋላ በመቀበል ወገዛ መሳ

ስናልፍ የኮሮና ቫይረስ ወረርሽኝ የፕሬስ ነጻነት እንዲገታና የተዛባ መረጃ ስርጭት እንዲስፋፋ እንዲሁም ለጋዜጠኝነት ስራ ምቹ ሁኔታዎችን የሚፈጥሩ አገሮች ቁጥራቸው እንዲቀንስ ጭምር አድርጓል ሲል የድንበር የለሹ ጋዜጠኞች መብት ተሟጋች ቡድን አርኤስኤፍ አስታወቀ። ሊሳ ብራያንት አርኤስኤፍ የአገሮቹን የፕሬስ ነጻነት አያያዝ አስመልክቶ በዛሬው ዕለት ለንባብ ባበቃው የ2021 ሰንጠረዡ ያሰፈረውን ዝርዝር ተከታትላ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የድንበር የለሹ የጋዜጠኞች መብት ተሟጋች ቡድን የፕሬስ ነጻነት ግምገማ የመገናኛ ብዙኃንን የዛሬ ይዞታ አስመልክቶ ብዙም አበረታች ወይም መልካም ዜና የያዘ አይደለም። ካለፈው ዓመት በንጽጽር ሲታይ ብዙም መሻሻል ያልታየበት ሲሆን የዓለም የፕሬስ ነጻነት አጠቃላይ ይዞታም ከቅርብ ዓመታት ወዲህ ይበልጥ እያሽቆለቆለ መሆኑን መረጃዎች ያመለክታሉ። የኖርዲክ አገሮችና ኮስታሪካ ዘንድሮም የአገሮችን የፕሬስ ነጻነት አያያዝ በሚያሳየው ሰንጠረዥ ለጋዜጠኝነት አመች በመሆን የቀዳሚውን ረድፍ ይዘዋል። ኖርዌይ በተከታታይ ለአምስተኛ ጊዜ የአንደኝነቱን ደረጃ ስትቆናጠጥ፣ ሰሜን ኮሪያ በአንጻሩ አሁንም 180ኛዋ አገር በመሆን የመጨረሻውን ደረጃ ይዛለች። ቱርክሜኒስታን ቻይናና ጅቡቲም ሰሜን ኮሪያን ተከትለዋል። እንደ ቡድኑም ጥናት የኮሮና ቫይረስ ወረርሽኝ የየሀገራቱን የመገናኛ ብዙሀን ጭቆና ይበልጥ ለማባባስ ረድቷል። ፓውሊን አደስ መቤል የአርኤስኤፍ ቃል አቀባይ ናቸው። የአንድ መቶ ሰማኒያ ሀገራቶችን የፕሬስ ነጻነት አያያዝ የገመገመው የዓመቱ የፕሬስ ነጻነት ሰንጠረዥ እንደሚያሳየው በመረጃ ቫይረስ የሚመሰለውንና ሆነ ተብሎ የሚሰራጭ የሐሰተኛ ወይም የተዛባ መረጃን ለመመልከት ሁነኛ የሆነው የመከላከያ ክትባት የጋዜጠኝነት ስራ በአንዳንድ ሀገሮችም ሙሉ በሙሉ አሊያም ብርቱ ሊሰኝ ከሚችል እገዳ ተጽዕኖ ስር ወድቋል። ይህም በዓለም ዙሪያ ክትትል ከምናደርግባቸው ሀገራቶች ሶስት አራተኛውን ይመለከታል። መሪዎቻቸው ፈዋሽነታቸው ያልተረጋገጡ የኮቪድ-19 መድኃኒቶችን ለጥቅም መዋል ሲያበረታቱና ቫይረሱን የሚመለከቱ የሐሰት መረጃዎችን ሲያሰራጩ የነበሩት ብራዚልና ቬኔዙዌላ እንደ ቅደም ተከተላቸው 111ኛና 148ኛውን ደረጃ ይዘዋል። ይሁንና ያሰራጯቸው የነበሩት መረጃዎች እውነተኝነት የሌላቸው መሆኑን በመረጃ ፈታሽ ጋዜጠኞች መጋለጡን አርኤስኤፍ ጨምሮ አመልክቷል። ኢራንን ግብፅንና አልጄሪያን የመሳሰሉት ደግሞ ኮቪድ-19 በየሀገሮቹ ያደረሰውን ውድመት ለመሸፋፈን ሲሉ ባለስልጣናት ጋዜጠኞችን ሲያዋክቡና የኃይል እርምጃዎችን ሲወስዱ ተስተውለዋል። እንደ ቡድኑ ሪፖርት፣ ሌሎች መንግስታት ደግሞ በተለያዩ ምክንያቶች ጋዜጠኞችን ሲያፍኑ ነበር ይላሉ የቡድኑ ቃል አቀባይ አዲስ ሜቬል። ምንም እንኳን በዓለም ዙሪያ በአመዛኙ እንቅስቃሴዎች በተገደቡበት ሁኔታ ውስጥ ብንሆንም የተቃውሞ ሰልፎችን የሚዘግቡ ጋዜጠኞች ግን ይበልጥ ጥቃት ደርሶባቸዋል። የዜና ዘገባዎችን ተዘዋውረው የሚያጠናቅሩም ብዙ ጊዜ ይታሰራሉ። የምዕራብ አውሮፓና የሰሜን አሜሪካ ሀገሮች በሰንጠረዡ ጥሩ ደረጃ ቢያስመዘግቡም፣ ባለፈው ዓመት በጀርመን ጽንፈኞችና የሴራ ንድፈ ሐሳብ አራማጆች ጋዜጠኞች ላይ ጥቃት ማድረሳቸውን የአርኤስኤፍ ሪፖርት አመልክቷል። ይህም ለጋዜጠኞች አመቺ በመሆን ነጩ ክልል ይሰኝ የነበረውን አካባቢ በማጥበብ ጠቅላላ ቁጥራቸው ወደ ደርዘን እንዲወርድ አድርጓል። የፕሬስ ነጻነት በአጠቃላይ በደቡብ እና በሰሜን አሜሪካ በተለይም ደግሞ በዩናይት ስቴትስ ቡድኑ አሳሳቢ ያለው አዝማሚያ መታየቱ በሪፖርቱ ተመልክቷል። አንዳንድ የዩናይት ስቴትስ መገናኛ ብዙሀን የኮሮና ቫይረስን የሚመለከቱ የሐሰት ዜናዎች ሲያሰራጩ፣ ሌሎች ደግሞ ያ የሐሰት መረጃ ዋጋ እንዲያጣ ማድረጋቸውን በአውሮፓውያኑ የ2020 ጥቃት የደረሰባቸው አሊያም ለስር የተዳረጉ ጋዜጠኞች ቁጥር መጨመሩን ዘግቧል። አህጉረ አፍሪካ የተደባለቀ ውጤት ማስመዝገቧን የጠቀሙ የአርኤስኤፍ ሪፖርት መሻሻል ያሳዩት ብሩንዲ፣ ሴራሊዮንና ማሊ በዘንድሮ የሀገሮቹ የፕሬስ ነጻነት ማሳያ ሰንጠረዥ የተሻለ ደረጃ ሲቆናጠቱ። በሰሜናዊው ክልሏ ትግራይ በተቀሰቀሰው ግጭት ትርምስ ውስጥ የገባቸው ኢትዮጵያ ባለፈው ዓመት ከነበራት ሁለት ደረጃዎች ዝቅ ብላ አንድ መቶ አንደኛ ሆናለች ብሏል። የምታዳምጡት ዋሽንግተን ዲሲ ከሚገኘው ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። ጆርጅ ፍሎይድን በመግደል የተከሰሰው የቀድሞ የሚኒሶታ ፖሊስ ደሪክ ሾቪን የፍርድ ሂደት ውጤት የሚወሰንበት የመጨረሻ ደረጃ ላይ ደርሷል። የአሜሪካ ድምጽ ዘጋቢ ጅሱስ ሜን ኦኒ ያጠናቀረውን ዘገባ አዳነች ፍስሃየ ታቀርበዋለች። ለሶስት ሳምንታት ያህል ቃለ ምስክርነቶች ሲሰሙ ከቆዩ በኋላ ጆርጅ ፍሎይድን በመግደል የተከሰሰው የቀድሞ ፖሊስ ዴሪክ ሾቪን ላይ የሚሰጠው ብይን በፈራጆች እጅ ላይ ደርሷል። በተከሳሹ ላይ ፍርድ ለመስጠት የተቀመጡት ሰዎች ሻውቬንን በግድያ ተግባር ጥፋተኛ ነው የሚል ፍርድ እንዲሰጡ ለማሳመን አቃቢያን ሕግ ትላንት ሰኞ የመጨረሻ ክርክር አድርገዋል። አቃቢ ህግ ጀሪ ብላክዌል ያብራራሉ። ውሎ አድሮ ስለጉዳዩ ለመወሰን ብዙም ውስብስብ እንዳልሆነ ግልጽ ነው። ከሚገባው በላይ ኃይል መጠቀሙን ያስከተለውን ሁኔታ ለመረዳት ከባድ አይሆንም። ትንሽ ልጅ እንኳን ሊረዳው የሚችል ነገር ነው። ሻውቪን ባለፈው ዓመት ግንቦት ወር ላይ ፍሎይድን ለማሰር ሲሞክር በጉልበቱ ፍሎይድ አንገት ላይ ተጭኖ ከዘጠኝ ደቂቃዎች በላይ በቆየበት ወቅት አንድ ተመልካች በተንቀሳቃሽ ስልኩ በመቅረጹ ለሁሉም ሊታይ ችሏል። ፍሎይድን ለህልፈት የዳረገው የቀድሞ ፖሊስ ምክንያታዊ ያልሆነ ኃይል በመጠቀሙ ነው ሲሉ አቃቢያነ ህጉ ተከራክረዋል። አቃቢ ህግ ስቲቭ ሽላይከር አእምሯዊ ግንዛቤያችሁን ተጠቀሙ፣ ያያችሁትን እመኑ፣ ያያችሁትን አይታችኋል። የሻውቪን ጠበቃ በበኩሉ ሻውቪን ያደረገው በእንደዚህ አይነት ሁኔታ ማንም ምክንያታዊ የሆነ ፖሊስ ሊያደርገው የሚችል ነገር ነው ሲል ተከራክሯል። የሻውቬን ጠበቃ ኤሪክ ኔልሰን በእንደዚህ ሁኔታ ላይ አንድ ምክንያታዊ የሆነ ፖሊስ ሊያደርግ የሚችለውና የሚያውቀው ይህን ነው። የተጠቀመው ኃይል አይነት ለእይታ ባያስደስትም የሚፈቀድ የኃይል አጠቃቀም ነው። ጠበቃው ስለ ፍሎይድ ህልፈት ምክንያትም ተከራክሯል። የነበረው የጤና መቃወስና የወሰደው አደንዛዥ መድኃኒት ለህልፈቱ ሚና ነበራቸው ይላል። They just want you to ignore significant medical issues that presented to Mr. Floyd and the failure of the state's experts to acknowledge ለፍሎይድ ህልፈት አስተዋጽኦ ያደረገውን በጉልህ የሚታየውን የጤናው ሁኔታ ችላ እንድትሉት ይፈልጋሉ። የክፍለ ግዛቲቱ ጠበብት የጤና ሁኔታ ለህልፈቱ ምክንያት ሊሆን የሚችልበትን እድል ለማየት አለመሞከራቸው ራሱ የህክምና ሳይንስን አእምሯዊ ግንዛቤ እና ምክንያታዊነትን አለመቀበል ይሆናል። ፍርድ ለመስጠት የተሰየሙት ሰዎች በተከሳሹ ላይ ለመፍረድ በመከራከር ሂደት ባሉበት ወቅት ገለልተኛነታቸውን እንዲጠበቅ ሲባል ከተቀረው ማህበረሰብ ተገለው ይቆያሉ። የፍርድ ውሳኔ ላይ ለመድረስ ሁሉም ፈራጆች በአንድ ድምፅ መወሰን ይኖርባቸዋል። ጠበቃ ማክ ማኒንግ ከፈራጆቹ መካከል አንድ ሰው ጥፋተኛ አይደለም የሚል ድምፅ ቢሰጥ ወይም ጥፋተኝነቱ አይታየኝም ቢል ተከሳሹ አይፈረድበትም ማለት ነው። የፍሎይድ ሞት በዩናይትድ ስቴትስ ዙሪያ ለወራት ያህል የዘለቀ ተቃውሞ አስከትሏል። አሁን ደግሞ ማህበረሰቦች የተከሳሹን የፍርድ ውጤት እየተጠባበቁ ነው። ብዙ ሰዎች የአሜሪካ የፍርድ ስርዓት የሚፈተንበት ጊዜ ሆኗል ይላሉ። አሁን መጪውን ሀገራዊ ምርጫ የተመለከቱ ዘገባዎች የሚቀርብበት ሰዓት ላይ እንገኛለን። ምርጫው ሰላማዊና ዴሞክራሲያዊ በሆነ መንገድ እንዲካሄድ የክልሉ መንግስት ውስጣዊና ውጫዊ የጸጥታ ስጋት ያለባቸውን ጉዳዮች ቀደም ብሎ መፍታቱን የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ ተናገሩ። ክልሉ ምርጫውን የኮቪድ-19 ወረርሽኝ ስርጭትን በማያስፋፋ ሁኔታ ለማካሄድ ዝግጅት እያደረገ መሆኑንም ገልጸዋል። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የዘጠኝ ወር የስራ አፈጻጸም በሐዋሳ ከተማ በመገምገም ላይ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የሲዳማ ክልል ፕሬዝዳንት አቶ ደሳሌ ደግሞ እንዳሉት ስድስተኛው አገራዊና ክልላዊ ምርጫ በክልሉ ያለ እንከን እንዲካሄድ ግጭት የሚያስነሱ ጉዳዮችን የክልሉ መንግስት ቀድሞ እየፈታ ነው። የውጭ ጸጥታ ብለን የምናስበው ከአጎራባች ዞኖች እና ወረዳዎች ጋር ያለው መስተጋበርና ግንኙነት ቀደም ብሎ በነበረው ሁኔታ አልፎ አልፎ ግጭት የሚታይበት ነው። ስለዚህ በዙሪያ ካሉ ወረዳዎች ጋር የሚኖረው ግንኙነት ከዚህ በኋላ በግጭት መልክ ሳይሆን በመተጋገዝ መልክ ሊቀጥል እንደሚገባ በማሰብ ለዛ ግብ ተፈ ሳምነት ነው እየሰራን የቆየ ነው ን ወስደን ያየን እንደሆነ በዙሪያ ሲዳማ ክልል የሚዋሰንባቸው አጎራባች ወረዳዎችና ዞኖች ጋር በቅንጅት በመስራታችን ቀደም ብለው ግጭት ተፈጥሮ ተፈናቅለው የነበሩ የማህበረሰብ አካላት ጭምር ከሰላም ወርዶ የአብሮነትና የአንድነት ግንኙነታችን በማጠናከራችን ወደ ቀያቸው እየተመለሱ ያሉበትና ከመፈናቀል አልፎ በቋምነት መኖር የጀመሩበት በዚሁም ሂደት ከተመጽዋችነት ወደ አምራችነት እየተቀየሩ ያሉበት ሁኔታ ነው ማየት የሚቻለው። በዚህ አሁን ለምሳሌ ብላት ዙሪያ ወረዳ ተብሎ በሌላ ከተማና ዙሪያ ላይ የነበረው ግጭት ብዙ ሰው ሕይወት የቀጠፈ ነበረ። እንደዚሁ በሲዳማ በኩል ወደ 29 ሺህ ሰው የተፈናቀለበት፣ በኦሮሚያ በኩል እንደዚ ሰፊ ሰው የተፈናቀለበት ነው። ይሄ ሰላም ወርዶ ሕዝብ ለሕዝብ ግንኙነቱ ተጠናክሮ በአሁኑ ጊዜ ሁለቱም ማህበረሰቦች ተቀራርበው እየሰሩ ያሉበት ሁኔታ፣ ሰው ወደ ቀዬው እየተመለሰና እያለማ ያለበት ሁኔታ ነው ማየት የሚቻለው። ሌሎችም እንደዚሁ በዙሪያ ያሉ ከአጎራባች ከሌሎችም ዞኖች ጋር ያለው ሁኔታ በሰላማዊ መንገድ በአመቱ ውስጥ በተደረጉ ውይይቶች እና ግንኙነቶች ግጭት የሚባባስበት አዝማሚያ ሳይሆን የነበረው ግጭት ወደ እርቅ ሰላም በማምጣት በባህላዊ መንገድ በመፍታትና አብሮነትና አንድነት በሚጠናከርበት ሁኔታ ነው እየተሰራ ያለው። የውስጥ ሰላማችንን በሚመለከት በተለያዩ ምክንያቶች የሚፈጠሩ አለመግባባቶች፣ ተደራጅተው ደግሞ ትንኮሳ ለመፍጠር የሚደረጉ ሁኔታዎች፣ በህግ አለመገዛት ወዘተ የሰላም የሰላም መደፍረስ ዋና ምንጭ የሆነው ያገለግላሉ። እነዚህ ስርዓት አጥነትም ወዘተ ተደምረው እንግዲህ ሰላም እንዳይረጋጋ የሚያደርጉ አዝማሚያዎች ናቸው። ከዚህ አንጻር የሰላም መደፍረስ ምክንያት የሚሆኑ ጉዳዮችን ለቅመን በመፍታት ከዛ ባለፈ በምቹ ሁኔታ ውስጥ ግን ተገቢ ባልሆነ መንገድ ለመንቀሳቀስ የሚፈልግ ጉልበተኛ ካለ የህግ አቅማችንንም በማሳደግ ጸጥታ መዋቅሮንም በሚገባ በማደራጀት የህግ በላይነትን በማረጋገጥ ለተቀን የሚሰራቸው ስራዎች መሰረት ያደረገ ሰላም የማረጋገጡ ስራ ነው እየሰራን ያለ ነው። የሲዳማ ብሔራዊ ክልላዊ መንግስት አስረኛው የኢትዮጵያ ክልል ሆኖ ከተደራጀ በኋላ በክልሉ የሚደረግ የመጀመሪያው ምርጫ ሲሆን የአካሄደ ውሳኔ ህዝብ ለዚህኛው ምርጫም ተሞክሮ መሆኑን ገልጠው ልምዱን ተግባራዊ እናደርጋለን ብሏል። ይህ ምርጫ በተሳካ ሁኔታ ለመፈጸም ቀደም ብለን ረፍረንደም ያካሄድንበት ተሞክረው መለስ ብሎ ማየት ያስፈልገን ነበረ። ለምሳሌ በዚያን ጊዜ የነበረው የመራጭ ቁጥር የአሁኑን እቅድ መነሻ ለማድረግ ተጠቅምንበታል። በዛን ጊዜ የነበሩ ምርጫ ጣቢያዎች አሁንም ለማስቀጠል የሚኖረንን የምርጫ ጣቢያ ለመወሰን እንደ ግብዓት ወስደናል። በዛን ጊዜ ሕዝቡን ያነቃነቅንበት ያንቀሳቀስንበት የአሰራር ሂደት የንቅናቄ ስራዎቻችን ለአሁኑም ምርጫ ስኬት የራሳቸው ግብዓት ነው እንዲያገለግሉ ቀምረናል። እነዚህን ሁሉ እንደ መነሻ በመጠቀማችን በአሁኑ ጊዜ ያለው የመራጭ ምዝገባ አሃዝ ባለን መረጃ መሰረት ከ80 ፐርሰንት በላይ መመዝገብ ያለበት ሰው የተመዘገበበት ሁኔታ እንዲመዘገብ የተደረገበት አግባብ ግን በአደረጃጀትና ንቅናቄ በመፍጠር ጊዜው ሳልፍ እንዲመዘገብ የተደረገበት ሁኔታ። ከምዝገባ በኋላ ግን ውሳኔ ማሳረፍ የእያንዳንዱ ካርድ የያዘው ሰው ነጻ መብቱ መሆኑንም እንደዚሁ ግምት ውስጥ በማስገባት እየሰራን ያለነውን ስራ ካለፈው አፈጻጸም ልምድ የወሰንበት መሆኑን ማየት ይቻላል። የሲዳማ ክልል በኮቪድ-19 ወረርሽኝ ክፉኛ እየተጎዱ ካሉ ክልሎች ውስጥ አንዱ ሲሆን በክልሉ የሚደረገው ምርጫም ይህንን ከግምት ያስገባ ይሆናልም ብሏል። በዛን ቀን የብዙ ሰው የሚወጣና ብዙ ንክክል ሊኖር እንደሚችል ሊታሰብ ይደረጋል። ሌሎች ቁሳቁሶችና ግብአቶች ዙሪያ ሳኒታይዝ የማድረግ ና ንጽህናውን የመጠበቅ ስራ በቅንጅት የምንሰራ ይሆናል። በተረፈ አፍና አፍንጫ የመሸፈኑ ስራ በትኩረት የሚሰራ ነው። አስቀድመን ግንዛቤ የምንፈጥር፣ ምናልባት የግብአት ችግር ለሚገጥመውም አስቀድመን ገዝተን የምናዘጋጅበት ሁኔታ እንከተላለን ብለን እያሰብ ያለ ነው። በአጠቃላይ የኮቪድን ስርጭት ለመግታት የማህበረ ማህበረሰብ አደረጃጀት ና ግንዛቤ የመፍጠሩ ስራም በትኩረት እየሰራና ያለ ነው። እዚህ ላይ ያለው ጉድለት በተሰራው ልክ ማህበረሰቡ ምላሽ ያለ መስጠት ጉድለቶች ይታያሉ። እነዚህን ሁሉ ቀርፈን የሚፈለግ ውጤት ለማምጣት በዛሬ በምክር ቤትም በምናደርገው ውይይት የጋራ ኃላፊነት ወስደን ሁሉም የሚዘምትበት ሂደት ይፈጠራል ና በድምሩ እነዚህ ሁሉ ችግሮችን አልፈን ሰላማዊ ና ዲሞክራሲያዊ ታማነት ያለው ምርጫን ፈጽመን አጠቃላይ ክልላዊ ና ሀገራዊ ኃላፊነታችንን በእኛ በኩል ያለውን በአግባቡ እንወጣለን ብለን አቅደን እየሰራን ያለ ነው። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የዘጠኝ ወር የስራ አፈጻጸም በመገምገም ላይ ይገኛል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ንለፍ። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤድ በትግራይ የአደጋ ጊዜ ምላሽ ሰጪ ቡድን መሪ የሆኑት ኤምሊ ዴኪን በትግራይ ክልል ተጎጂ ለሆኑ ተፈናቃዮች አስፈላጊውን የሰብአዊ እርዳታዎችን እየሰጡ መሆኑን ተናግረዋል። የአሜሪካ መንግስት እስካሁን በክልሉ ባለው ግጭት ተጎጂ ለሆኑ ሰዎች እርዳታ የሚውል ወደ ሶስት መቶ አምስት ሚሊዮን ዶላር ማውጣቱንም አስረድተዋል። የቡድን መሪዋን ያነጋገረው የቪኦኤ ትግርኛ ክፍል ባልደረባችን በትረ ስልጣን ነው። ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ መንግስት ዓለም አቀፍ የልማት ድርጅት ዩኤስኤድ በትግራይ የአደጋ ጊዜ ምላሽ ሰጪ ቡድን መሪ ኤምሊ ዴኪን በኢትዮጵያ ትግራይ ክልል በግጭቱ የተጎዱ ወገኖችን ብዛትም ሆነ የሁኔታውን አሳሳቢነት በመግለጽ ድርጅታቸውም ሆነ አጋሮቻቸው በመስጠት ላይ የሚገኙትን ሰብአዊ እርዳታ እንደሚቀጥሉበት ተናግረዋል። በተለይ በሽሬ አካባቢ ቁጥሩ እጅግ ከፍተኛ የሆነ የተፈናቃይ የህዝብ ክምችት እንዳለ እናውቃለን። ስለዚህ እነዚያ ሰዎች በስፍራውም እንደደረሱም የሚያስፈልጋቸውን የነፍስ አድን አቅርቦት ሁሉ እንዲያገኙ ብዙ ጥረት ይደረጋልን ብለዋል። We know in Tigray right now that overall there is an estimated, according to the UN, an estimated 4.5 million people who are in need of humanitarian assistance, and that is um, a significant caseload. And so we. But I don't know what Tigray is, but I've heard that the country is going to miss it. But I'm not sure whether it's going to be ያ እጅግ በጣም ከባድ የሆነ ስራን ይጠይቃል። ስለዚህ ከአጋሮቻችን ጋር በመሆን የህይወት አድን እርዳታ ለሚያስፈልጋቸው ሁሉ በትክክል ተደራሽ መሆናችንን ለማረጋገጥ መስራታችንን ቀጥለናል። በአሁኑ ሰዓት እርዳታ ለመስጠት በማይቻልበት አስቸጋሪ ሁኔታ ውስጥ ያሉ በርካታ ሰዎች መኖራቸውን እናውቃለን ያሉት ኤምሊ ያም በጣም አሳሳቢ መሆኑን ተናግረዋል። እርዳታ ወደሚያስፈልጋቸው ወደ እነዚህ ሰዎች ዘንድ ለመድረስና አጋሮቻችንም የሚያገኟቸው መሆኑን ለማረጋገጥ በኤምባሲያችን በኩል ከኢትዮጵያ መንግስት ጋር እየሰራን ነው ብለዋል። አንዳንድ ችግሮች አሉ። ተረጂዎችን አጋሮቻችን በቀላሉ ሊያገኟቸው የሚችሉባቸው አካባቢዎች በትላልቅ ከተሞችና ከዋና ዋና መንገዶች አቅራቢያ ባሉ አካባቢዎች ነው ካሉ በኋላ፣ ስለሆነም እርዳታው አቅርቦት ሊደርሳቸው ባልተቻለባቸው አካባቢዎች በመድረስ እርዳታውን ላላገኙት ሰዎች ለመድረስ እንዲ ከተባበሩት መንግስታት አጋሮች ድርጅቶች ጋር እየተሰራ መሆኑንም ገልጸዋል። በአጠቃላይ ግን ለሕዝቡ በሚያስፈልገው የእርዳታ መጠንና አይነት የተነኩ መሆኑንም ኃላፊዋ ሲገልጹ እንዲህ ብለዋል። በተለያዩ ዘርፎች የምግብ ዋስትና፣ የተመጣጠነ ምግብ፣ የጤና ንጽህናና የንጹህ ውሃ አቅርቦት፣ በሌሎች ዘርፎች ያሉትን ጨምሮ በሚያስፈልጉ ሰብአዊ እርዳታዎች ብዛት፣ አይነትና መጠን ተነክተናል። ከአጋሮቻችን ጋር በመሆን እርዳታው በቀጥታ ከሚያስፈልጋቸው ጋር በመገናኘት ውጤታማ በሆነ መንገድ በምንመድበው ገንዘብም ሆነ በምንሰጠው እርዳታ ልንረዳቸው የምንችልበትን መንገድ በማፈላለግ ጠንክረን እየሰራን ነው። ለሰብአዊ እርዳታ ዩናይትድ ስቴትስ መንግስት እስካሁን ወደ 305 ሚሊዮን ዶላር ለግሷል፣ ያሉት ኃላፊዋ ይህ እርዳታ በጣም አስፈላጊ ለሆኑ የምግብ እርዳታዎች፣ ለውሃ፣ ለመድኃኒት አቅርቦት በክልል ውስጥ ለተፈናቀሉ ሰዎች ደህንነቱ የተጠበቀ መጠለያ ማቅረብና ከግጭት አካባቢዎች የሚሸሹ ሰዎችንም ደህንነት ለመጠበቅ የሚረዱ የተለያዩ ድጋፎችን ለመስጠት የዋለ ነው ብለዋል። ለመጠለያ እንዲውሉ በቅርቡ ወደ አገር ውስጥ ስለገቡት እቃዎችም የተደሰቱ መሆኑን ኃላፊዋ እንደሚከተለው ገልጸዋል። 1,500 rolls of plastic sheeting um, from our warehouses in Dubai directly to Addis. ትግራይ ክልል ውስጥ እየተካሄደ ባለው ግጭት ተጎጂ ለሆኑ ከ82 ሺ በላይ ሰዎች ለሚቀልሷቸው የአስቸኳይ ጊዜ መጠለያዎች መከለያ የሚሆን 1500 ጥቅልና ጠንካራ የፕላስቲክ መሸፈኛዎችን በአውሮፕላን ከዱባይ አጓጉዘን አዲስ አበባ በማስገባታችንም ደስ ብሎናል። እነዚህን ወደ መቀሌ ሽሬና እርዳታው እጅግ በጣም ወደሚያስ ያስፈልጋቸው አካባቢዎች እናጓጉዛለን። ከምናደርጋቸው ሌሎች ነገሮች ብዙ ሰብሎች መውደማቸውንና የሰዎችና የገበያ ቦታዎች መስተጓጎላቸውን ተገንዝበናል። ብዙ ሚሊዮን ሰዎች ቤቶቻቸውን ለቀው እንደተሰደዱም ይታወቃል። ያሉት የዩኤስኤድ ኃላፊ ኤምዲዲከን በምግብ አቅርቦት በኩል ለተረጂዎቹ አሁን እየተደረገ ያለውን ድጋፍ እንደሚከተለው ገልጸዋል። We have been ramping up our food security assistance and have provided about 206,000 metric tons of wheat, yellow split peas, vegetable oil, and <laughs> የምግብ ዘይት እንዲሁም ልዩ የተመጣጠነ ምግብ ከዚያ ውስጥ ደግሞ ወደ አራት ሚሊዮን ህዝብ በተመጣጠነ የምግብ እጥረት የተጎዱ ወደ አራት መቶ ሺህ የሚደርሱ ህጻናትና ሴቶችን ጨምሮ መመገብ የሚችል ነው። ከአጋሮቻችንም ጋር በመሆን ወደ አንድ መቶ አርባ ሺህ ለሚሆኑ ሰዎች ንጹህ የመጠጥ ውሃ ለማዳረስ እንዲሁም የንጽህና መጠበቂያ ቁሳቁሶችንና የውሃ መቅጃና ማጠራቀሚያ እቃዎችን ለማቅረብ እየሰራን ነው። አጋሮቻችን የመድኃኒት አቅርቦትን ደህንነታቸው በተጠበቀ ስፍራ እንዲያኖሩና ለሴቶችና ህጻናት የምክር አገልግሎት በመስጠት እንዲሁም በግጭቱ የተነሳ ከወላጆቻቸው የተነጠሉ ህጻናትን ከቤተሰቦቻቸው ጋር መልሶ በማገናኘት እንዲሁም የመጠለያ ፍላጎቶችን ለማሟላት ከኢትዮጵያ መንግስትና ከሰብአዊ እርዳታና ሰጪ አጋር ድርጅቶቻችን ጋር በመሆን ከክልሉ የተፈናቀሉ ዜጎችን በሽሬና አካባቢው ለማስፈር የሚረዱ መጠለያዎችን እየሰራን ነው በማለት ዩኤስኤድ በትግራይ እያደረገ ያለውን ነገር ዘርዝረዋል። ዋነኛው ትኩረታችን ያደረግነው ኢትዮጵያ ውስጥ በትግራይ ክልል ለቀሩት፣ ይሁን እንጂ በሱዳን ያሉትን ስደተኞችን ከዓለም ምግብ ድርጅት አማካይነት አጣዳፊ የምግብ እርዳታዎችን እንሰጣለን ብለዋል። እስካሁን ትግራይ ውስጥ በሚሰጡት ሰብአዊ አገልግሎት ሊጠቅሱት የሚችሉት ምንም አይነት ችግር ያልደረሰባቸው መሆኑን የገለጹት የዩኤስኤድ ኃላፊዋ በዩናይትድ ስቴትስ መንግስት በኩል ለትግራይ ሕዝብ ትልቅ ድጋፍ ያለ ይመስለኛል። እርዳታችንንም የምንቀጥልበት ሲሆን ከአጋሮቻችን ጋር በመስራት የሚሰጠው ሰብአዊ እርዳታ በሚያስፈልገው መጠን መሟላቱን ለማረጋገጥ ሌሎች ለጋሽ ድርጅቶችም በክልሉ ላለው ችግር እርዳታቸውን እንዲለግሱ እናበረታታልን ማለታቸውን ከቪኦኤ ትግርኛው ክፍል የተላከልን የበትረ ስልጣን ዘገባ ያስረዳል። ተከታዩ በሰናዶ ንግድና ምጣኔ ሀብት ነው። የኢትዮጵያ ብሔራዊ ባንክ አገልግሎት ላይ ያሉትን ባንኮች ጨምሮ አዳዲስ የሚመሰረቱ ባንኮች የተከፈለ አነስተኛ ካፒታላቸው ከ መቶ ሚሊዮን ወደ አምስት ቢሊዮን ብር ከፍ እንዲል ባለፈው ሳምንት ባወጣው መመሪያ ወስኗል። ከመጋቢት አራት 2013 ዓ ምት ጀምሮ ተፈጻሚ ይሆናል የተባለው መመሪያ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ ወይም እንዲፈርሱ የሚያስገድድ መሆኑም ተመልክ አንድ ስማቸው እንዳይጠቀስ የፈለጉ የባንክ ባለስልጣን ለአሜሪካ ድምጽ እንደተናገሩት መጪዎቹ ትናንሽና አዳዲሶቹ ባንኮች ቀርቶ አሁን ያሉት አብዛኞቹ ባንኮች የማበደር አቅማቸው ደካማ በመሆኑ የባንኮችን አቅም ማጎልበት አስፈላጊ ነው ብለዋል። የኢኮኖሚ ባለሙያውና መምህሩ ፕሮፌሰር አለማየሁ ገዳ ደግሞ ውሳኔውን እጅግ በጣም የሚደግፉት መሆኑን ተናግረዋል። እሳቸው የሚደግፉበት መንገድ ግን የተለየ ከኢኮኖሚው ይልቅ ፖለቲካዊ አንደምታና ጠቀሜታ ያለው መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል። ለጉዳዩ ቅርበት ያላቸውና ስማቸውን መግለጽ ያልፈለጉ አንድ የባንክ ባለስልጣን ለአሜሪካ ድምፅ እንደተናገሩት የብሔራዊ ባንኩ ውሳኔ በመሠረተ ሀሳብ ደረጃ የሚደገፍ ነው ብለዋል። ውሳኔውንም ሲያስረዱ የካፒታል መጠን እንዲያድግ የተፈለገበት ምክንያት ካፒታላቸው እንዲያድግ የተደረጉ ባንኮች የማበደር አቅማቸውን እንዲያሳድጉ ይረዳል። የካፒታል መጠኑ ዝቅተኛ የሆነ ባንክ የማበደር አቅሙ አነስተኛ ነው። እነዚህ ትናንሽ ባንኮች ማበደር የማይችሉ ዝም ብለው የችርቻሮ ባንክ ሆነው ከሰሩ ለኢኮኖሚ ብዙ ፋይዳ አይኖረውም። ባንኮቹ ከማይክሮፋይናንስ የዘለለ ሚናም አይኖራቸውም ብለዋል። ሁለተኛው ምክንያት ደግሞ ከባንክ ስራ ተያይዞ የሚመጣውን አደጋም ለመከላከል ያስችላል ብለዋል። ከአስቀማጮች የሰበሰብከውን ገንዘብ አንድ ችግር በደረሰ ጊዜ መልሰህ የመስጠት አቅም ሊኖርህ ያስፈልጋል። ትንሽ ባንክ ስትሆን ያ አቅም አይኖርህም። ስለዚህ ትናንሽ ባንኮች በበዙ ቁጥር ያን መቆጣጠር አስቸጋሪ ያደርገዋል። በቁጥር በርካታ የሆኑ ግን አነስተኛ የካፒታል መጠን ያላቸው ባንኮች በበዙ ጊዜ የሴክተሩን ጤናማነት አደጋ ላይ ሊጥሉ ይችላሉ። ሌላው ምክንያት መንግስት ለሚያስበው የካፒታል ገበያው የሚሳተፍ ሊቀንስ ይችላል። በዚህ የተነሳ መንግስት ትናንሽ ባንኮችን አልፈለገም ብለዋል። ባለስልጣኑ እንደሚሉት ውሳኔው አሁን ወደ ስራ ሊገቡ መንገድ የጀመሩ ወደ ሀያ የሚጠጉ ትናንሽ ባንኮችን ከመንገድ ሊያስቀር ይችላል። ምክንያቱም ይህን አምስት ቢሊዮን ብር ለማሰባሰብ ይቸገራሉ። በዚህ የተነሳ ያላቸው አማራጭ ወይ የተባለውን ገንዘብ ማሟላት ወይም ተሰባስበውና ተዋህደው አንድ ጠንካራ ባንክ መመስረት ይኖርባቸዋል። ባለስልጣኑ እንደሚሉት የመንግስትም ሀሳብ ይኸው ነው። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ፕሮፌሰር አለማየሁ ገዳ መንግስት ምን አስቦ ይህን ውሳኔ እንዳስተላለፈ ባያውቁም እሳቸው ግን ውሳኔውን የሚደግፉበት የተለየ ምክንያት እንዳላቸው ይናገራሉ። አሁን እንደምታየው በጣም ትንንሽ ባንኮች እየበዙ ብታያቸው ወይ የያዙት መልክ ወይ የዘውጌ ነው። ለምሳሌ የኦሮሚያ ባንክ አለ፣ የአማራ ባንክ አለ። ነገ ደግሞ የሲዳማ ባንክ፣ የሶማሌ ባንክ እያለ ሊሄድ ነው ማለት። ስለዚህ በእኔ ግምት ይሄ ካፒታል ሬይዝ መደረጉ በጣም ጥሩ ይመስለኛል። ለምን እነዚህ ካልቻሉ መርጅ። ለምሳሌ ኦሌስ እንደውም ጥፋለሁ ብዬ ነበር እዚህ ነገር ነው የኦሮሞና የአማራ ባንክን አፍገደደህ ማዋሃድ ነው፣ ሁለት አንድ ባንክ አድርጎ አልበለዚያ፣ አለበለዚያ ምንድነው ቢዝነሱን ይከፋፍሉትና በጎ ሌሎች ስራዎች ሰዎችንም ያውቃሉ። ስለዚህ ይሄ ፕሮፖሊሲ ነው ብዬ ነው እንደውም እኔ መንግስትን ኢንካሬጅ ማድረገው መርጅ እንዲያደረጉ ያደርጋቸው፣ በተለይ ኢትኒክ የሆኑትን ባንኮች። ይህ ችግር አሁን ብቻ ሳይሆን ቀደም ሲል በነበሩ ባንኮችም ላይ የሚታይ መሆኑን ፕሮፌሰር አለማየሁ ይገልጻሉ። ሁለተኛ ደግሞ ያላፈጠጡ ደግሞ አለ። የምር የበፊቶችንም ባንክ ከጀርባቸው ብታያቸው ብዙዎቹ የዘውግ መልክ ያላቸው። ይሄ ደግሞ ለሀገር ግንባታ ጥሩ አይደለም፣ በእኔ ግምት። ምክንያቱም በየጎጡ ባንክ ከከፈትክ ልክ ልዩ ሀይል እንደምትለው እየከፈትክ ነው ማለት ነው፣ በፋይናንሻል ሪያው። ስለዚህ በእኔ ግምት እነዚህ ሬዝ ማድረጉ ካፒታል አንደኛ ተጠርቃቅሞ ከየትም ከየትም ሃይማኖት ከየትም ጎሳ ዘር የሆኑ ተቀረቃቅሞ አንድ ላይ እንዲመጡ ሊያደርጋቸው ይችላል። ሁለተኛ እኔ መንግስት ቢሆን እነዚህ በተለይ የኒክ ባንኮችን አግዳለሁ ወይም እንዲዋሀዱ አስገድታለሁ። ብዙ ነገር ልነግር እችላለሁ። ይዘው የሚያደርሱት ከሚጠቅሙት ይልቅ በአገር ደረጃ ስናየው፣ ስለዚህ ቆንጆ ቆንጆ ፖሊሲ ነው ብዬ ነው የምገምተው። ፕሮፌሰሩ ባንኮች በሃይማኖትና በጎሳ መደራጀት የለባቸውም ይላሉ። ጋር የሚያያዘው ሌላ ምንድነው? ደግሞ በእኔ ግምት ባንኮች በሃይማኖትና በጎሳ መደራጀት የለባቸው ብዬ ነው። አሁን ቀጥሎ የሃይማኖት ሊመጣ ይችላል። ኦልሬዲ ኢስላሚክ ባንክ ተጀምሯል። ቀጥሎ ደግሞ የኦርቶዶክስ ባንክ ቢመጣል፣ ቀጥሎ ደግሞ የፕሮቴስታንት ቢመጣል፣ ከዛ ቀጥሎ የዋቄ ባንክ ቢመጣል። ስለዚህ እነዚህ አይነት ነገሮች ለምሳሌ እኔ በዚህ ሰሞን የሱዳን ኢስላሚክ ባንኪንግ ላይ እያጠናው ነበር እና በጣም ኢስላሚክ ባንኪንግ በጣም አሪፍ፣ እንደውም ከነመኑ ባንክ የተሻለ በጣም ቆንጆ ነው። ግን ይሄ ባንክ ባሉት ባንኮቻችን መሰጠት ይችላል ይህ ይሄ የሰርቪስ የተለያዩ ሰርቪሶች አሉ፣ እና ሙሻረካ የሚባሉ አሉ ጉዳይ ውስጥ በተለይ በጣም የረጠቁበት ጉዳይ ቆንጆ ነው። ግን የግድ የእስላሚክ ባንክ መክፈት የለብህም ወይ የኦርቶዶክስ ባንክ ወይ የፕሮቴስታንት ባንክ እያልክ መክፈት የለበትም። ምንድ ነው ማድረግ ያለበት ብዝነስ ነው የምትፈልገው ያ ብዝነስ አገሩ በሙሉ ላይ ሄዶ የሚሰራ ነው የምትፈልገው። የኦሮሚያ ባንክ ጎንደር ሄዶ ጉዳት አለበት እዛ የተቋቋመ ማለት ነው ወይም አማራ ሀገር ላይ አማራ ክልል የሚሉት ላይ የተቋቋመ ደግሞ ሌላ ቦታ መስራት አለበት። ለዚህ ናሽናል ነው መሆን ያለበት ከስሙ ጀምረ ማለት፣ ከስሙ ከአወቃቀሩ ናሽናል ጀም። ስለዚህ ይሄ ባንክ የባንክ መነሻ ካፒታል በወረደ ቁጥር እንደዚህ በሰፈር ባንኮች የማቋቋም ፕሮባቢሊቲውን ስለሚያጠፋው እኔ በጣም ተስማምተኛል። እንደውም እንዳልኩ ሌላ መመሪያ ያስፈልጋል በሃይማኖትና እና በኮሚኒቲ ባንክ ማቋቋምን መከልከል ይመስለኛል ለሀገር ከብሄራዊ ጥቅማችን አንፃር ሲታይ በማንነት በእምነትም ሆነ በዘውግ የተደራጀ ባንክ የሚቋቋም ከሆነ ስር የሰደደ አደጋ እሳቸው እንደሚሉት ሲስተሚክ ሪስክ ያመጣል። ይህንኑም ሲገልጹ ፕሮፌሰር አለማየሁ ገዳ እንዲህ ብለዋል። ለምሳሌ ሲስተሚክ ሪስክ ያመጣና ይሄ ምንድን ነው? ለምሳሌ እዚህ አገር ባንኪንግ ሲስተር ስታይ ባንኪንግ ሴክተሩ ስታይ ኮመርሻል ባንክ ያ የተያዘው ለምሳሌ ስልሳ አምስት በመቶ የምትለውን ብድር ቁጠባ ምናምን የሚይዘው ኮመርሻል ባንክ ነው። ትንንሽ ትንንሽ መነሻ አድርገህላቸው በየሰፈሩ ኤትኒክ ባንክ የሚቋቋም ከሆነ ምን ይሆናል መሰለህ? ሲስተሚክ ሪስክ ያመጣል። ባንኪንግ ለምሳሌ ኮመርሻል ባንክ ደብተር ያላቸው ሰዎች ከየትም ኤትኒክ ግሩፕ የመጡ ነው። ለምን የሀገር ባንክ ነው ኮመርሻል ባንክ ነው ብሎ ነው የገቡት። አሁን አንድ ኤትኒክ ግሩፕ መጥቶ ያንን ዶሚኔት የሚያደርገው ከሆነ እኔ አንድ ኢሜል ነው የሚያስፈልገኝ ለመበተን። ያን ንውጡ የገሌ ዘውግ እኮ ገብቶ ይዞታል። ስለዚህ ሌሎች ዘግ ውጡ ካልኩኝ ይፈርሳል። ያባል ገባ አንድ ሁለተኛ፣ በስልጣን ላይ ያሉ አንዳንድ ቦታ ላይ ያሉ ጽንፈኛ የሆኑ ሰዎች ከአንዱ ባንክ ከብሔራዊ ባንክ ወደዚያ ይወስዳሉ ይሄ ምንድ ነው ይሄ ያመጣ ምንድ ነው በዘውጌ የተደራጀ ባንክ ከከፈት በቃ ቆንጆ ምሳሌ ምንድ ነው ይሄ በዘውጌ የተደራጀ ልዩ ሀይል እንደማ ቤዚካ በፋይናንስ ሆነ እንጂ በፋይናንስ ሆነ እንጂ ስለዚህ እነዚህ ባንክ የእኛ ባንኮች ይህን በሚመለከት ቶሎ ሊሽግ የሚያስፈልጋችን ነው። አሁን ዛ ብትሄድ ማንም ያውቃል ማን እንደሆነ፣ አዋሽ ብትሄድ ማንም ያውቋል ወይ ን ብትሄድ ከጀርባው ምን ዘውጌ እንዳለ ይታወቃል። ስለዚህ አሁን ይሄ ምንድን የሆነው እያፈጠጠ ነበር። አሁን ገባ። በፊትም አለ ግን አሁን እያፈጠጠ ነበር። አሁን የሃይማኖት መልክ ይዛል፣ የጎሳ መልክ ያዘ። ከአገር አንጻር መጥፎ ነው። ይሄ ካፒታል እንደውም አልነሰ ቢባል ነው ማለት ይሄ ካፒታል ጣሪያ መውጣት። ለዚህ ስብራት ትንሹ መድኃኒቱ በጣም ትንሹ በጣም ትልቁ ሬጉሌሽን ማውጣት ነው። ሲሪስ በኢኮኖሚ ውስጥ ረገድ እንዴት ያውታል ይሄኛው በፖለቲካው ረገድ የሚያመጣው ነው። ፖለቲካል ና ኢኮኖሚ ተቀላቀ ፖለቲካል ና ኢኮኖሚ ተቀላቀለ። አሁን ምን ይሆናል መሰለ የፖለቲካ ፓወር የያዘ ኢኮኖሚክ ፓወር የያዘ የሆነ ከዛ ስለ ኢኮኖሚክስ ምን ታወራለን? ኢኮኖሚ እንደ እናንተ ጋር አደለም። እናንተ ጋር እናንተ ጋር ፍሪ ፍሪ የሆነ ኢኮኖሚክ ሲስተም ስላለ ኢንተርፕራይዝ በሆነ ኢንተርፕራይዝ ህጋዊ ሰውነት ባለው ድርጅት ባለምንም ዘውግና ሃይማኖት ሳይደረጅ ነው እናንተ ጋር ባንክረን የሚደረገው። ስለዚህ ፖለቲክስ ምንም አያገባው። ር ስለሆነም ፖለቲካና ኢኮኖሚን መለያየት ቀላል ነው ለእናንተ እዛላሉ። እዚህ ሀገር ግን ፖለቲካና ኢኮኖሚን መለያየት በጣም በጣም ከባድ ነው። በጣም ስለዚህ ኢኮኖሚው ምን ያመጣል ካልክ በቃ ያው ፖለቲካው ዶሚኒ ስለሚያደርገው ላይክ እንደ እናንተ ጋር ኢኮኖሚውን ብቻውን አናላይዝ ማድረግ ትርጉም አይሰጥ። አድማጮቻችን ከፕሮፌሰር አለማየው ገዳ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ